ሰላም ለእናንተ ይሁን። ጋቢና ቪኦኤ ተጀመረ። በዛሬ ምሽት ከሚደመጡት መሰናዶዎች መካከል የአዲስ አበባ ከተማ ፖሊስ ኮሚሽን ቃል አቀባይ ኮማንደር ፋሲካ ፋንታ ናቸው በከተማው ውስጥ ተስፋፍተዋል ስለሚባሉ ወንጀሎችና ወጣቶች ሁኔታውን ለማሻሻል ማድረግ ስለሚገባቸው እርምጃዎች በምሽቱ ያጋሩናል። በጣም በሚገርም ሁኔታ በአስተምሮ የሚያገናኙ ሃይማኖቶች ሆነው ግን በኢኮኖሚና በማህበራዊ ድግግፋቸው አንድ አይነት የሚመስል ውጤት ነው ያላት የማህበረሰብ አጥኚዋን ኢየሩሳሌም በላይ ነው። አሁን ደግሞ የሰማናት ሃይማኖታዊ ቡድኖች የሴቶችን ማህበራዊ ምጣኔ ሀብታዊና ስነ ልቦናዊ አቅም ለማሳደግ ስላላቸው ሚና ስለሚናገረው ጥናቷ በምሽቱ ታጫውተናለች። እነዚህና ተጨማሪ ዘገባዎች የተካተቱበትን መሰናዶ ሀብታሙ ስዩም እመራለው ኤልያስ አስማሪ ቅንብሩን ያከናውናል። ከሁሉም በፊት ግን ስመኝሽ የቆየ አጫጭር የዓለም ዜናዎችን ታሰማናለች። አመሰግናለሁ ሀብታሙ። በቅድሚያ ከሀገር ውስጥ ዜና ጀምራለሁ። በአማራ ክልል በቅርቡ የተመረቁ ቁጥራቸው ወደ አራት መቶ የሚሆን ሐኪሞች ሀገሪቱ ውስጥ ተቀጥረው መስራት አለመቻላቸውን በመግለጽ ቅሬታ አሰምተዋል። ሐኪሞቹ አቤቱታቸውን ለሶስተኛ ቀን ሰላማዊ ሰልፍ ወጥተው ለሚመለከተው አካል ማቅረብ ቢሞክሩም እስካሁን ሰሚ ያለማግኘታቸውን እየተናገሩ ነው። የአማራ ክልል የጤና ቢሮ ኃላፊን ጨምሮ የሚመለከታቸውን ባለስልጣናት የአሜሪካ ድምፅ ለማግኘት ያደረገው ጥረት ባይሳካም የጤና ጥበቃ ሚኒስትር ዶክተር ሊያ ታደሰ ግን ችግሩ የተፈጠረው ክልሎች ባጋጠማቸው የበጀት እጥረት እንደሆነ ተናግረዋል። ወደፊት ግን ሐኪሞች እንደተመረቁ ስራ ፈጣሪ እንዲሆኑ አሊያም ወደ ሌላ ሀገር ሄደው እንዲሰሩ እንደሚመቻችላቸው ገልጸዋል። ዘገባውን ያደረሰችን አስቴር ምስጋናው ናት። ከሀገር ውጭ ወዳሉ ዜናዎች ስናልፍ ለኮሮና ቫይረስ የአዲስ ተጋላጮች ቁጥር በእጅጉ እያሻቀበ ባለባት ሶማሊያ አንዳንዶች አሁንም እያመነቱን ቢሆን የክትባት መርሃ ግብሯ ስራ መጀመሩ ተገለጸ። የጸረ ኮቪድ-19 ክትባቱ አስትራ ዜንካ የጤና ጠንቅ እንደሚያስከትል እና በከፍተኛ ፍጥነት በመዛመት ላይ ያለውን ወረርሽኝ ለመግታት ወሳኝ መሆኑን ለማሳየት በታለመ እርምጃ የጤና ሚኒስትሯ ፎዚያ አቢካር ኑር በትላንትናው ዕለት በዋና ከተማዋ ሞቃዲሾ በሚገኘው የማርቲኒ ሆስፒታል ክትባቱን ሲወስዱ በቴሌቪዥን ታይተዋል። ኒጀር ውስጥ በሁከት በሚታመሰው የሀገሪቱ አካባቢ ታጣቂዎች በርከት ብለው ከገበያ ወደ መኖሪያቸው በመመለስ ላይ በነበሩ ሰዎች ላይ ሞተር ብስክሌተኞች ባደረሱት ጥቃት 58 ሰዎች መገደላቸው ተዘግቧል። ከትላንት በስቲያ ሰኞ ጥቃቱ የተፈጸመው ባለፈው ጥር ወር ከአንድ መቶ በላይ ሰዎች በተገደሉበት ቲላ ቤሊ የሚባል ሁከት የሚበዛበት አካባቢ መሆኑ ተጠቁሟል። አካባቢው የታላቁ ሰሐራ የእስልምና መንግስት የሚባል ቡድን አባላት የሆኑ ጽንፈኞች የሚንቀሳቀሱበት መሆኑን ዜናው ጨምሮ አመልክቷል። ይሁን እንጂ እስካሁን ለሰኞው ጥቃት ኃላፊነት የወሰደ ወገን የለም። በጥቃቱ የተገደሉት ሰላማዊ ሰዎች ኒጀርን ከማሊ ጋር በሚያዋስናት ድንበር አካባቢ የሚገኝ የቀንድ ከብት ገበያ ውለው ወደ ቀያቸው በመመለስ ላይ የነበሩ መሆናቸው ታውቋል። ዩናይትድ ስቴትስ ጆርጂያ ክፍለ ግዛት አትላንታ ከተማ ስምንት ሰዎች ከተገደሉበት ጥቃት ጋር በተያያዘ ፖሊሶች አንድ ግለሰብ በቁጥጥር ስር መዋላቸውን አስታወቁ። ከተጎዱት መካከል ስድስቱ የትውልድ መሰረታቸው እስያ የሆኑ ሴቶች ሲሆኑ የደቡብ ኮሪያ የውጭ ጉዳይ ሚኒስቴር አራቱ ሰለባዎች ትውልደ ኮሪያ መሆናቸውን አመልክቷል። የዋይት ሀውስ ቃል አቀባይ ዛሬ ማለዳ በሰጡት ቃል ፕሬዚዳንት ጆ ባይደን ስለ ጥቃቶቹ ትላንትና ሌሊት ገለጻ የተደረገላቸው መሆኑን አመልክቷል። የዋይት ሀውስ ባለስልጣናት ከአትላንታ ከንቲባ ጋር መነጋገራቸውንና ከፌዴራል ምርመራ ቢሮ ጋር ውይይታቸውን እንደቀጠሉ ጄን ሳኪ ጨምረው አስታውቀዋል። የመጀመሪያው ጥቃት የተፈጸመው ከአትላንታ ከተማ በስተ ሰሜን 50 ኪሎ ሜትር ርቀት ገደማ ላይ በሚገኝ የመታሻ ቤት ሲሆን አጥቂው ተኩስ ከፍቶ ሁለት መሰረታቸው እስያ የሆኑ ሴቶች፣ አንዲት ነጭ ሴትና አንድ ነጭ ወንድ ገድሏል። አንድ ሌላ ወንድ በጥቃቱ ቆስሏል። ከአንድ ሰዓት ገደማ በኋላም የአትላንታ ፖሊሶች በአንድ የመዋቢያ ቤት በጥይት የተገደሉ የሶስት ትውልደ እስያ ሴቶች አስክሬኖች አግኝተዋል። ከዚሁ ስፍራ በጥቂት ርቀት በሚገኝ የመታሻ ማዕከል ደግሞ አንዲት እስያዊት ተገድለው ተገኝተዋል። የተጠርጣሪው መኪና በሶስቱም ቦታዎች እንደነበረ በስፍራዎቹ ባሉት የጥበቃ ካሜራዎች በተቀረጹ ምስሎች ላይ መታየቱን የገለጹት ፖሊሶች ሁሉም ቦታዎች ላይ ተኩስ የከፈተው ያው አጥቂ መሆኑን እርግጠኞች ነን ብለዋል። ፖሊሶች አውራ ጎዳና ላይ ተከታትለው በማሳደድ ከአትላንታ በስተደቡብ 240 ኪሎ ሜትር ርቀት ላይ በሚገኝ ስፍራ ተሽከርካሪውን አስቆሞ ሮበርት ኤረን ሎንግ የተባለ የሀያ አንድ ዓመት ሰው ይዘዋል። ጥቃቱን ለመፈጸም አጥቂውን ያነሳሳው ምን እንደሆነ ለጊዜው አልታወቀም። ይህ የአትላንታው ጥቃት የደረሰው ዩናይትድ ስቴትስ ውስጥ መሠረታቸው ወደ እስያ በሆኑ ሰዎች ላይ የሚደርሰው ጥቃት እየተበራከተ ባለበት ወቅት ነው። አድማጮች ለሰዓቱ ያስኳቸው ዜናዎች ይህን ይመስላሉ። አዘጋጆች ያቀረብኩላችሁ ስመኝሽ የቆየነኝ ለቀሪዎቹ የጋቢና ፕሮግራሞች ወደ ሀብታሙ ልመልሳችሁ። ስመኝሽን አመሰግናለሁ። በማዳመጥ ላይ ያላችሁት ጋቢና ቪኦኤ ነው፣ በአሜሪካ ድምፅ የሚዘጋጅ ወጣቶች ላይ ያተኮረ ልዩ መርሃ ግብር ነው። ወደ ቀዳሚው ዘገባ እናምራ። የንብረት ንጥቂያ፣ የመኪና አካላት ዘርፊያ፣ የስለት ጥቃትና የመሳሰሉት በአዲስ አበባ ከተማ እየተስፋፉ መጥተዋል በሚል በነዋሪዎች ከሚዘረዘሩ ወንጀሎች መካከል የሚጠቀሱ ናቸው። ለመሆኑ የከተማዋ ፖሊስ ተስፋፍተዋል በሚባሉ ወንጀሎች ዙሪያ ያደረገው ግምገማ ምንን ያሳያል? እንደ መላ የሚቀርቡ እርምጃዎችስ ምንድን ናቸው? አመሻሹን ከደወልንላቸው የከተማዋ ፖሊስ ኮሚሽን የሕዝብ ግንኙነት ኃላፊ ኮማንደር ፋሲካ ፋንታው ጋር ከተነጋገርንባቸው ጉዳዮች መካከል ጥቂቶቹ ናቸው። ኮማንደር ፋሲካ ስለ ከተማዋ የጸጥታ ሁኔታ ይናገራሉ። በአዲስ አበባ ላይ አሁን ያለው ጸጥታ ሁኔታ ምን ይመስላል የሚለውን ባለፉት ስድስት ሰዓት ገምግመናል። ከሐምሌ አንድ ሁለት ሺ አስራ ሁለት እስከ ታህሳስ ሰላሳ ሁለት ሺ አስራ ሶስት ዓመተ ምህረት ለህብረተሰቡ ስጋት ናቸው የሚባሉ ከባድ ወንጀሎች ለጦር መሳሪያ ዝራፋ፣ ሰው መግደል፣ ለመግደል ሙከራ፣ መኪና ስርቆት ወዘተ ብሎ ወደ አስር ወንጀሎች ተለይቶ በእነሱ ላይ ትኩረት አድርገን መውስ ስራ የነበርነው እነዚህ ናቸው። የህዝብ ከፍተኛ ሁነት ስጋት የሚሆኑት እና ቱሪዝም ወንጀሎች በቁጥር አንድ ሺህ ሁለት መቶ በመቶና አስራ ሰባት በመቶ ወንጀል በከተማ ላይ ቀንሷል። ከጥር ጀምሮ እስከ የካቴት ድረስ አሁን መጋዘት ዛሬ ስምንት ነው። እስከ ዛሬ ድረስ ያለውን ትማን ለማ የተደራጀ ቁጥር አላውቀውም። ምናልባት ግን ባለፉት የሆነ ስድስት ወራት የነበረው ወንጀል ቀንሷል። በጣም በርካታ የሆኑ ወንጀል ፈጻሚዎች ተደራጅተው ወንጀሎች ፈጽሞ የነበሩ ባለፈው ቅርብ ጊዜ ወደ ሀምሳ ሶስት የሚሆኑ የተደራጀ በግድያ እና በዘራፋራ ብቻ አሳትፎ ህዝቡ ሲያሰቃኙ የነበሩ ወንጀል ፈጻሚዎችን ይዘናቸዋል። ይህም በቅርብ ጊዜ ራይድ ታክሲ ላይ ወንጀል ፈጽሞ የነበሩ ወንጀል ፈጻሚዎች ወደ ስምንት የሚሆኑትን ከነ ተፈረቁት ንብረት ጭምር ይዘን ምርመራ እያጣራ ነው ያለናል በተለያዩ የተለያዩ ማህበራዊ ገጾች አንዷ ነገር አግኝተው ማሰራጨቱ በሰው ዘንድ ስጋትን የሚፈጥሩ ነገሮች ናቸው። ከዚያ ውጭ ለምሳሌ በወደ ድርቡ ለጋ ባለፈው አንድ ባጃጅ አሽከርካሪ እና ቆርቆሮ ያለሽ ግለሰብ አንድ ድርጅት አካባቢ ሞቶ የተገኘውን እንደዚህ ማነቱ ባልታወቀ ሰው ነው የተገበለው። እሱ በማህበራዊ ሚዲያ እንደዚህ ስራቸው ነበረ። ወዲያውኑ ግን ብዙ ጊዜ ሳይፈጅ ያንን ወንጀል የፈጸሙ ሰዎችን ይዘን ምርመራ አጣርተን በፊት እንዲቀርቡ አድርገናቸዋል። በጠቅላላ ባለው ሁኔታ በጣም ሰላማዊ ነው ከተማው። ምንም ስጋት ውስጥ የሚከት ነገር የለም። ግን በተለያዩ ማህበራዊ ሚዲያዎቹ ያልተፈጠረውን ነገር እንደተፈጠረ አድርገው የተፈጠረውን እጅግ አባን ነው እና በመንግስት እንደወንደ ጠቅታ አይኑ ስለሆኑ እየሰራ እንዳልሆነ አስተዳድሮ እየሰራ እንዳልሆነ አድርጎ የሚናፈሱ ነገሮች ህዝቡ ሲጋት ውስጥ የሚገቱ ናቸው። ቀን ከሌሊት እየሰራ ነው ያለው። ህብረተሰብም በወንጀል መከላከል ስራ ላይ በመሳተፍ በጣም ጠንካራ የሆነ ስራ በያካባቢ እየተሰራ ነው ያለው። እውነት ለመናገር የት ሀገር ከሚፈጸመው በተለየ መልኩ በከተማ ላይ የሚፈጸም ወንጀል የለም። ኮማንደር ፋሲካ፣ አዲስ አበባ በርካታ ወጣቶች የሚኖሩባት ከተማ ናት። ብዙ ለፍቶ አዳሪ ወጣቶች የመኖራቸውን ያክል ጥቂት የማይባሉ ደግሞ የብዙሀንን ምሬት የቀሰቀሱ ወንጀሎች ውስጥ መሰማራታቸው ይነገራል። ወጣቶቹን ወደ ወንጀል የሚሰማሩበት ምክንያት ለማወቅ ሞክራቸው ይሆን በአገር ደረጃ ከፍተኛ የሆነ ويشوفون أنهم يدخلون على المدرسة ويشوفون أنهم يدخلون على المدرسة ويشوفون أنهم يدخلون على المدرسة ويشوفون أنهم على أنهم ይህ ሮ ኢትዮጵያች በሚሉ በአደንዛዥ ዕፆችና ጫት እየቃሙ በመዋል ወደ ወንጀል ተግባር የሚሳትፉ እንዳሉ፣ እንደዚህም በተለያዩ ወንጀል ተከሰው ማረሚያ ቤት ታስረው የነበሩ እዛው በማረሚያ ቤቱ በሚገባ ታርመው ንጹሕ ባለመውጣት ተመልሰው ወደ ወንጀል ተግባር የሚገቡ እንዳሉ እያረጋበትበት ሁኔታ ነው ያለው። አንዳንዶቹም ሌላ ወንጀል ሲፈጽሙ ይዘን መልሰን ወደ ማረሚያ ቤት የሚከስበት ሁኔታ ነው ያለው። ጠቅላላው ግን አሁን ያለው በከተማ ላይ ያለው ሁኔታ በተለያዩ ሕዝብን ያሳተፈ የመከላከል ስራ በሚገባ እየተሰራ ስለሆነ ቀጣይ ሕዝብ ማነሽ ጋት እንዳይኖሩ በማድረጉ ላይ ያው በየአካባቢዎቹ ወጥ የሚጠብቁ ወጣቶች አሉ። በአንድ አካባቢ ከሶስት መቶ እስከ አራት መቶ የሚሆኑ የአካባቢያችን ችግራችን ይፈታለን። ምንም ስጋት ሊገባቸው አልገባም ብሎ አካባቸው ወቶ ይጠብቀዋሉ። ህብረተሰቡም እንደዚሁ አካባቢ ወቶ በመጠበቅ መረጃ በመስጠት በጣም ጥሩ የሆነ ተሳትፎና ድጋፍ እያደረገልን ነው ያለ ነው ያለው። ያንን ሁሉ በተደራጀ መልኩ የሚናጠራክር ከሆነ ለስጋት የሚሆኑ ነገሮችን ለማሸገር ጥሩ የሆነ ልክ ሁኔታ ይፈጠራል። ጊዜ አስባለ የተወሰኑ ነገሮችን ላንሳለሁት ህፃናትን እያፈኑ በመውሰድ ገንዘብ የሚጠይቁ ወንጀለኞች እንዳሉ ይነገራል። ከዚህ ጋር የተያያዘ እውነታ ምንድን ነው? እንዲሁም ደግሞ ከሰሞኑ ቴዎድሮስ አበባው የተባለ የጋብቻ ስነ ስርዓቱን ለመፈጸም እየተሰናዳ የነበረ ወጣት በዘራፊዎች እንደተገደለ ይነገራል። እነዚህን ወንጀሎችና የመሳሰሉትን በመፍታት ረገድ የፖሊስ ኮሚሽነሩ ምን እየሰሩ ይገኛሉ በአሁኑ ሰዓት? ከህጻናት መታገት ጋር በተያያዘ ባለፈው በማህበራዊ ሚዲያዎቹ ያው በጣም በስፋት ነው የተወራው። ድራማቲካል የሆነ ነገር ነው የነበረው እውነተኛ ለሆነ ነገር አንድ በናዊ ተለማዬ የምትባል የአስራ ሶስት አመት ልጅ በቦሌ ቡልቡላ አካባቢ የምትኖርበት ከእናቷ ጋር በነበረው መጠነኛ የሆነ ያለመግባባት ከቤት ታ ሰው ቤት ተጠቅራ እያለች እንደ ጠፋች ና እንደ ታፈነች በማህበራዊ ሚዲያ ተገለጸ። ያንን ማህበራዊ ሚዲያን ያየ ደግሞ ጦርባሪ ይህን ያለሽ ብር ባንክ አካንቴ ካላስገባሽ ልጅሽን ሳይ ከበሪሽ ላይ ነው ምስ ከዚህ አካባቢ ተውሽ ያለሽ ብሎ በማህበራዊ ሚዲያ እንደዚህ በመጋቶ እኛም በጣም ጥንቀቶች ገባም በሰሙን ተጨናነቀ። በኋላ አንድ መልካም የሆነ ኢትዮጵያዊ እሱ ቤት ቢቻ የነበረች መሆኑን ሰራተኛ ተቀጥራ እንዳለች አራርጦ ወደ ቤተሰብ ተገለጸ። በኋላ ቤተሰብ ከዛ ልታ መሰላት ልክ ያችን በማህበራዊ ሚዲያ የተናፈሰው በሁሉም ቤታ ተማሪዎች እየተወሰዱ ነው እየታፈሱ ነው ልጆች ትምህርት ቤት ሚሄድ የለባቸው የሚለው በጣም ከፍተኛ የሆነ የሰውን የሽግር ውስጥ የመክፈት ሁኔታ ነው የተስተዋለ። ይህን በተመለከተ ፖሊስ ኮሚሽኑ ስርት በተፈማ ላይ በአንድ ወር ውስጥ ለምሳሌ ከቅር አስራ አምስት እስከ የካቲት አስራ አምስት ድረስ ምን ያህል ህፃናት ነው የጣፉት የመጣፉቷል ወይ ከተመዘገበው ምን ያህል ነው የሚለው ነገር እኛ በጣቢያ ከተመዘገበው ጋር በተያያዘ ቤት ለቤት ዞረን ለማየት ነው የሞከርነው። በአዲስ አበባ ላይ በሚገኙ አስሩ ክፍለ ከተማዎች ስልቻ ፖሊስ ጣቢያ የዞሩ የሚያረጋግጡት ለምሳሌ በሁለት ክፍለ ከተማ ሀያ ስምንት የህጻናት ጠፉ መባላቸውን፣ ሀያ ስምንት የህጻናት መካከል አንድም ንጫንግም ያልጠፋ መሆኑን፣ አንዳንዶቹ ወደ ሰራተኛ ሆኖ ወላዶች እንደተቀጠሩ፣ አንዳንዶቹ ወደ ቤተሰቦቻቸው ክፍለ ሀገር እንደሄዱ፣ በዚህ አይነት መልኩ ያልጠፉ መሆኑን በወቅቱ ጠፉ ብለው ከስንዘገቡ በኋላ መገኘታቸው እንደሰብ ቀርቦ አላንዘግበ መሆኑን ነው ያረጋገጥ ነው። ይሄ በዚህ ጊዜ ከፍተኛ የሆነ ሽብር ፈጥሮ እንደነበረ በጣም ነው የምናውቀው። ይሄ ሰዋት ግንዛቤ ነው። ሁለተኛው በቴዎድሮስ አበባ የሚባለው ወጣት ኮልፌ ቀራንዮ ክፍለ ከተማ ሞቶ ተገኝቷል። ይህንም ወጣት በተመለከተ ያው የሞቱ መንስኤ ምንድነው? የበሮቹ ዓላማው ምንድነው? የሚለው ነገር ያው እያጣረ ነው ያለ። ነው የምርመራ ምስጢር ከመጠበቅ አንጻር ወንጀል ፈጻሚዎችን ለመያዝ ትክክል እያደረገ ብቻ መሆኑን ገልጽ ነው የሚሻለው። ያው ጥሩ እንቅስቃሴ የሚገኘው በቅርቡ ጊዜ አውቀን ለህዝብ ይፋ የምናደርግ ነው የሚሆነው። እውነት ነው ሰዋቶ ሞቷል። እንግዲህ ለዘረፋ ተብሎ ነው ወይስ ለምን ተግባር ነው የተገደሉት የሚለው ያው በምር የሚያሳይ ስለሆነ የምርምራ ውጤቱን ካወቅን በኋላ ሊገልጽ ነው የሚሻለው። ኮማንደር ፋሲካ ፋንታ የአዲስ አበባ ፖሊስ ኮሚሽን የህዝብ ግንኙነት ኃላፊ፣ ከልብ አመሰግናለሁ። አመሰግናለሁ። ዚ ከመቶ ስልሳ ዓመት በፊት በጉራጌ ዞን እንደ ኑሮችና ለሴቶች መብት መከበር ትታገልም እንደነበር የሚነገርላት በቃቂ ውርዶት ስም የተሰየመ የመብቶችና የዲሞክራሲ እድገት ማህበር ሲኤአርዲ በሚያዘጋጀው ውርደውት የምርምር መርሃ ግብር የመጀመሪያ ምርምር ውጤቱን ይፋ አድርገዋል። ጥናቱ በየጊዜው የሚደረጉ የሴቶች ሃይማኖታዊ ስብሰባዎች ለሴቶች ማህበራዊ ምጣኔ ሀብታዊና ስነልቦናዊ መጎልበት ያላቸው ሚና በኢትዮጵያ የሚል ሲሆን በሀገሪቱ ከፍተኛ ተከታይ አላቸው ተብሎ በሚታመኑት በኦርቶዶክስ፣ በሙስሊምና በፕሮቴስታንት እምነት ስብስቦች ውስጥ ባሉ የጽዋ ማህበር ጀማ እና የጸሎት ቡድኖች ዙሪያ የተሰራ ነው። ኤደን ገረመው ከጥናቱ አድራጊ ኢየሩሳሌም በላይ ጋር ቆይታ አድርጋለች። ቆይታቸው ኢየሩሳሌም ስለ ጥናቱ ይዘት ከምታስረዳበት ይጀምራል። የጥናቱ ርዕስ በየጊዜ የሚደረጉ የሴቶች ሃይማኖታዊ ስብሰባዎች ለሴቶች ስነልቦናዊ፣ ማህበራዊ እና ኢኮኖሚያዊ ጉልብትና ያላቸው ሚና በኢትዮጵያ ያለው ተሞክሮ ሲመረመር ሰባት ወር ፈጅቷል። የካርድ ዌብሳይት ላይ እንግሊዝኛው ኮፒ አለ። በቅርብ ጊዜ ደግሞ በአማርኛ እና በኦሮመኛም አፕሎድ እናደርገዋለን። ሀርድ ኮፒም ኦፊሳችን ውስጥ ይገኛል። ይህንን ምርምር ማድረግ ያስፈለገበት ምክንያቱ ምን ነበረ? ለመነሻ የሆነን ሀሳብ የነበሩት ስታቲስቲክሶች ናቸዋል። ለምሳሌ በኢትዮጵያ ዙሪያ ያሉት አህዛዊ መረጃዎች በጣም ሃይማኖተኛ ማህበረሰብ እንዳለ ያሳያሉ። እንደውም በሁለት ሺህ አስራ አምስት በፒው ሪሰርች ሴንተር በሚባል አንድ ዓለም አቀፍ ተቋሚ ተጠና ጥናት ኢትዮጵያን በዓለም ውስጥ ካሉ ሁሉ ሀገራት ሃይማኖተኛ ይላታል። ሁላችንም ደግሞ በየአካባቢያችን እንደምናየው ሴቶች የትኛውም የሃይማኖትን ተቋማት ላይ ጎላሚናላቸው ሰው ቤት የተሳትፎ ግን ወደ ማጎልበት ወይም ደግሞ ወደ ስነ ጾታዊ ጉዳዮች ውስጥ ጠጋ አድርገን መጠየቅ እንችላለን ወይ ብለን ከማሰብ ነው። ሁለተኛ ደግሞ ኢትዮጵያዊ ሴቶች የስነ ፆታ ጥያቄ አለባቸው፣ የእኩልነት ጥያቄ አለባቸው፣ የመብት ጥያቄ አለባቸው። እንዲሁ ሌላ ጥናት ደግሞ እንደሚያሳየው በዓለም አቀፍ የፆታዊ መለኪያ ወይም ጀንደር ኢንዴክስ የሚባል አለ። የሁለት ሺ ሀያ ጥናት ላይ የኢትዮጵያ ሴቶችን መቶ ሀምሳ ሁለተኛ ይላቸዋል ከዓለም ሀገራት። ይህም ማለት በሁሉም ደረጃ በሶስተኛ ደረጃ ትምህርት፣ በአስተዳደር፣ በስልጣን፣ በኢኮኖሚያዊ አቅም፣ በእነዚህ ሁሉ ኢትዮጵያ ሴቶች ከብዙ ዓለም ሴቶች የወረዱ ናቸው። ስለዚህ እነዚህን ሁለት ሀሳብ ሀሳቦች ሊያስታርቅ የሚችል ጥናት ብናጠና ለአንድ ኢትዮጵያዊ ሴት ከሃይማኖታ የቀረበ ነገር የለምና በዛ ውስጥ የማጎልበት ስራ ይሰራሉ ወይ፣ ከተሰራስ፣ እንዴት ነው እየተሰራ ያለው የሚለውን ጥያቄ በመጠየቅ የጀመረ ጥናት። የጥናቱ ዘውግ ኤክስፕሎራቶሪ ወይም የዳሰሳ ጥናት ይባላል። ኤክስፕሎራቶሪ ያደረግንበት ምክንያት በኢትዮጵያ አውድ የተሰሩ ተመሳሳይ ጥናቶች ከነበረው ውስንነት፣ እንደገናም ደግሞ ከምንፈልገው የመረጃ አይነት፣ የምንፈልገው መረጃ አሃዛዊ መረጃ አልነበረም። የምንፈልገው መረጃ የሰዎችን ተሞክሮች የሚዳስስ ነው። ስለዚህ ኳሊቴቲቭ ሜቶዶሎጂን የተጠቀምነው። ጥናቱ ደግሞ የተሰራበት ሰሞን በኮሮና ቫይረስ ምክንያት ሃይማኖታዊ እንቅስቃሴዎች በጣም የተወሰኑበት፣ እንደውም ወደ መጀመሪያ ሰሞን ሰው ከቤት የመጣበት የነበረ ወቅት ነበር በኢትዮጵያ ውስጥ። ስለዚህ ተጠቅ የቃለ መጠይቅ ሜቶዶሎጂ ነው። ለዛም ግባት እንዲሆኑ ሀምሳ አምስት የግለሰብ ቃለ መጠይቅ ከዛም ደግሞ በመቀጠል ሁለት የቡድን ቃለ መጠይቆች አድርገናል። በሃይማኖት ውስጥ ሴቶች ስላላቸው ሚና ነው ያያችሁት እና ምን አይነት የየት ሃይማኖታዊ ስብስቦችን ነው ያያችሁት? የት የት አካባቢ ነበር የሄዳችሁት? ስልስ ውስጥ ትንሽ ጠለቅ በለሽ ነገር ውስጥ ሶስት ትልልቅ ሃይማኖት አሉ ወይም ዘጠና ሰባት ፐርሰንቱን ያክል የሚወክሉ ሶስቱ ትልልቅ ሃይማኖቶች ኢትዮጵያ ኦርቶዶክስ እምነት አለ፣ እስልምና አለ፣ እንዲሁም የፕሮቴስታንት እምነት አለ። ስለዚህ ግሩፖቹን ስንመርጥ ከነዚህ ሃይማኖቶች ነው የመረጥነው። ልክ ጥናቱን ስናቅደውና ዲዛይኑ ስናወት ማህበረሰባዊ ዩኒቶቹን ነው እንጂ ሀይማኖታዊ አስተምሮቶችን፣ ቀኖናዎች ሃይማኖቶችን ዶክትሪኖችን አናጠናን በሚል ወሰንን። እነዚህ ሃይማኖቶች በጣም ተመሳሳይ የሆኑ የሴቶች ስብስቦች አሉ። ለምሳሌ ከኦርቶዶክስ ቤተክርስቲያን ብዙ እናቶቻችን እህቶቻችን የሚሳተፉባቸው የጽዋ ማህበራት ነበሩ። የጽዋ ማህበራትን ስንመርጥ ከአዲስ አበባም ኦሮሚያ ክልልም እንዲሁም ከአማራ ክልልም መርጠናል። ወደ እስልምና ሃይማኖት ስንመጣ ደግሞ ያገኘነው የዩኒቨርሲቲ ሴቶች ጀማአን ነው። ስንመርጥ ሐረማያ ዩኒቨርሲቲ ከጳውሎስ ሜዲካል ትምህርት ቤት አንድ ከአዲስ አበባ ወሰድን። ሌላ ደግሞ ከወሎ ዩኒቨርሲቲ ሌላ ሶስተኛ ጀማ አገኘን። ወደ ጸሎት ማህበራትን ስንመጣ እንደዚሁ በፕሮቴስታንት እምነት ውስጥ ጫባ ሴና ለአርባ አመት ገደማ የተገናኙ የሚጸልዩ ሴቶችን አገኘን። ተስን ክራይስት የሚኘን ከስቲ ከአዲስ አበባ ደግሞ እንውጣ ብለን ስንፈልግ ሀዋሳ ውስጥ ደግሞ ሶስት የተለያዩ አብያተ ክርስቲያናት ስር ያሉ የሴቶች ህብረትን አገኘን። እንዲህ መነሻችሁ እነዚህ ማህበራዊ ትስስሮች ሴቶችን ለማብቃት ለማሳደግ ምን አይነት ሚና አላቸው ከሚለው አኳያ ነው እና ከእሷ አንጻር ያገኛችሁት ነገር ምንድን ነው? በጥናቱ መሪያ ጥያቄ ምን ኢኮኖሚያዊ ጥቅም ያገኛሉ ብለን የሚጠየቅ ነው። ኢኮኖሚያዊ ጥቅም ጋር ስንመጣ በሶስቱም የስብስብ አይነቶች ውስጥ የተወሰነ ያክል መዋጮ አለ። መዋጮ የሌለባቸውም ደግሞ ስብስቦች ውስጥ መተጋገዝ አለ። ቀጥተኛ ባልሆነ መንገድ እነዚህ ሴቶች ካላቸው ቅርበት የተነሳ እህታቸው ስትጎዳ ያበድራሉ ስትቸገር ይደርሱላታል ይሄንን አግኝተናል ቀጥተኛ እኛ የምንጠብቀው አይነት ኢኮኖሚያዊ ድጋፍ ባናገኝም ነገር ግን ሶሻል ካፒታል በሚባል አይነት እ ሲሸፋፈኑ ሲደራጁ አይተናል እንደውም አንድ እቁብ ሁሉ ይጣላል ኢኮኖሚ ደግሞ ከመደጋገፍ ይበልጥ አሁን እነዚህ ሴቶች አብዛኞቻቸው በዝቅተኛ ኢኮኖሚ ደረጃ ላይ የሚገኙ ናቸው ነገር ግን ከነሱ ደግሞ ዘለው ማህበረሰቡንም በጣም ይጠቅማሉ። ቤተክርስቲያናትን ሄደው የተዘጋ በገንዘብ ምክንያት የተዘጋ ቤተክርስቲያን ካለ አዋቶ ይሰጣሉ፣ ለካህናት ልብስ ያሰራሉ። እንደ መቄዶኒያ የመሳሰሉ ኢንስቲትዩሽኖችን ሄደው ይደግፋሉ። አካባቢያቸው ያሉ ድሃዎችንም ሄደው ያነሳሉ። እና ጭራሽ ከነሱ ተርፈው ለማህበረሰቡም ሶሻል ሰፖርት ይሰጣሉ በኢኮኖሚ ደረጃ። ሁለተኛው እና የዚህ ጥናት የጀርባ ጥንት ነው ብዬ ማስበው ግኝት እርስ በራሳቸው የነበራቸው ማህበረሰባዊ መተሳሰር ከዚህ ውስጥ ደግሞ የሚያገኙት ሳይኮሎጂካል ጥቅም ነው። ሲቀራረቡ ስለሚተማመኑ እንደ እህትም ስለሚተያዩ ቴራፒውቲክ የሆነ ሴፍ ስፔስ ነው። ስለዚህ አንዳንድ ያቀረብናቸው ለዚህ ማሳያ ይሆናሉ ብለን ያቀረብናቸው ንግርቶች አሉ። ከጥናቱ ላይ የተወሰዱ ሴቶች ስለነዚህ ስለ ግሩፕሽ ምን ይሰማሻል ብለን ስንጠይቃቸው አንዳንድ በጽሁፍ ልንገልጻቸው አልቻልናቸው። ግን በቃ ፊታቸው ላይ ሲታይ የነበረው ነገር ስሜታቸው፣ የኔ እህቶቼ ስወዳቸው እንደዚህ የመሳሰሉ በጣም እንትነት የሆኑ ወይም በጣም የልብ የቅርብ የሆኑ ቃላትን ይጠቀሙ ነበረ። እንደገናም ከጭንቀት እረፍት እንደሚያገኙ የህይወትን ችግሮች አሁን አንድ ሴት ከባሏ ጋር ባላት ግንኙነት ቢሆነ ነገር ቢከፋት፣ ሮጣ ሄዳ የምታናገረው ይህንን ህብረት ነው። ምክንያቱም በአንድም በሌላም ይረዱኛል፣ ይመስሉኛል ብላ እንደገና ደግሞ ሲመጡ አይተሻቸው እንደሆነ ከተለያየ የኢኮኖሚ ደረጃ ባህል ቋንቋ ምናምን የሚመጡት ግን ሲገናኙ እነዚህ ሁሉ ነገሮች በር ላይ ይቀመጡና በቃ ያገናኛቸው ነገር ነው የሚይዛቸው። ስለዚህ በጣም የገረመን እና ከዚህ ጥናትም በጣም ጉርቶ የወጣው ውጤት እርስ በራሳቸው የነበራቸው ማህበራዊ መተሳሰር ማህበራዊ መደጋገፍ ከዚህ ደግሞ የመነጨ ሳይኮሎጂካል ኢምፓክት ወይም ሁኔታ ይተናል ውጤቱ ይህንን አገኘን? ከዛ ግን ካገኘን በኋላ በምንጠብቀው የኤምፓወርመንት ኮንቴክስት ውስጥ መፍታት ነበረብን። ሴቶችን ማብቃት የሚለውን ሀሳብ በዓለም አቀፍ ደረጃ የተቀመጡ ልኬቶች ጋር ማስታረቅ ነበረብን። አንደኛ ከምዕራባዊ ልኬቶች ጋር ለናስታረቅ የተቸገር ነው። እነዚህ ሴቶች ይገናኛሉ፣ ይደጋገፋሉ። ነገር ግን በሃይማኖቶቻቸው ውስጥ ያሉ አንዳንድ ጨቋኝ የሚመስሉ ትምህርቶችን አይነኩም፣ አይተቹም። አንዳንዴም ስለ ስነ ጾታዊ ጉዳዮች አያወሩም። እሱ ብቻ ሳይሆን በአካባቢያቸው ያሉ የመብት ጥያቄዎችንም አያነሷቸውም። አንዳንዴ ስለ መብት፣ ስለ ዲሞክራሲ፣ ስለ ፆታዊ ጉዳዮች አይነሱም። ስለዚህ በውጭ ስታንዳርዶች ስናያቸው ጉልብትና የሚለውን ሀሳብ ሊያሟሉልን አልቻሉ። ለዛም ነው እሺ፣ ጉልብትና፣ ይሄ ካልሆነ ጉልብትና ምንድን ነው ለእነዚህ ሴቶች ብለን ጉልብትና አንድ ስታቲክ የሆነ ወይም አንድ በቃ የተቀመጠ ለሁሉም ሰው እኩል ትርጉም ያለው ሀሳብ ሳይሆን ምዕራባዊ ልኬት እና በኢትዮጵያዊ ሴቶች መካከል ለማድረግ ሊያስታርቅ የሞከረው በጣም ነው ማመሰግነው። ኢየሩስ ጋቢና፣ ቪኦኤ። ከአሜሪካ ድምፅ መደመጡን ይቀጥላል። አብራችሁን ስለሆናችሁ በድጋሚ እናመሰግናለን። ምርቶቻቸው ለአካባቢ ጥበቃ የሚያበረክቱትን አስተዋጽኦ ከግምት ውስጥ የሚያስገቡ ድርጅቶች ቁጥራቸው ከጊዜ ወደ ጊዜ እየጨመረ ነው። ይህን ተከትሎ ውቅያኖሶች ውስጥ የተጣሉ ቆሻሻዎችን በመጠቀም የጠፋ እቃን ለማግኘት የሚረዳ መሳሪያ ግኝት የሚያስተዋውቅ ዘገባ የአሜሪካ ድምጿ ዘጋቢ ጁሊ ታቦ ልካልናለች። ስመኝሽ ቆየት አሰማናለች። ብዙ ጊዜ እቃ የጠፋቦት ይቸገራሉ። ያስቀመጡትን እቃስ መልሰው ማግኘት ይቸግሮታል። እንግዲያውስ ቺፕ ኦሎ የተሰኘው ብሉቱዝን በመጠቀም የጠፋ እቃ የሚያገኘው አዲሱ ግኝት ሊረዳውት ዝግጁ ነው። ማረግ የሚጠበቅቦት ቺፕ ኦሎ የተሰኘውን መሳሪያ የኪስ ቦርሳዎ ወይም ሌላ በቀላሉ ሊያገኙት የሚፈልጉት ዕቃ ላይ ማጣበቅ ነው። ቀጥሎ መሳሪያውን በብሉቱዝ አማካኝነት ስልኮ ላይ ካለ መተግበሪያ ጋር በማገናኘት ለማግኘት የደውል ድምፅ አሰማ የሚለውን ሲጫኑ እቃው ላይ ያለችው የደውል ድምፅ ታሰማለች። ቺፖሎ እንደ ታይልና ሳምሰንግ የመሳሰሉ ተወዳዳሪዎች ያሉበት ገበያ ውስጥ ነው የገባው። ነገር ግን እንደ ያሳ ማስገሪያዎች የመሳሰሉ ውቅያኖስ ውስጥ ከተጣሉ ቆሻሻዎች የተሰራው ቺፖሎ አንድ የተሰኘው ምርት ከገበያው ነጥሮ መውጣት እንደቻለ የቺፖሎ የገበያ ተቆጣጣሪ ኒካ ክራምዛማር ይናገራሉ። የሰራ ነው መሳሪያ ከፕላስቲክ የተሰራ ነው። እቃዋ ምንም እንኳን ትንሽ ብትሆንም እና ብዙ ፕላስቲኮችን ባንጠቀምም ለአካባቢ ጥበቃ ትኩረት መስጠትና ኃላፊነት የሚሰማን መሆን አለብን። ኦሽን ወርክስ ከተሰኘ በዓለም ላይ ያሉ የፕላስቲክ ቆሻሻዎችን ለማስወገድ የሚንቀሳቀስ ድርጅት በተገኘ ድጋፍ ከውቅያኖስ ውስጥ የሚወጡት ፕላስቲኮች ፖሊፕሮፕሌን የተሰኘውን የመተግበሪያውን የውስጥ ክፍል ለመሸፈን የሚረዱ ትንንሽ ክብ ቅርጾች እንዲቀየሩ ይደረጋሉ። የኦሽን ወርክስ መስራችና ፕሬዚዳንት የሆኑት ሮብ ላኔሊ ይህ ትልቅ ግኝት ነው ይላሉ። ከውቅያኖስ ውስጥ የሚወጡ ፕላስቲኮችን ለሚሰሩት መሳሪያ እንደ ግብአት መጠቀማቸው ለተጠቃሚዎች ብቻ ሳይሆን ለሌሎች ድርጅቶችም ምንም ነገር ማድረግ እንደሚቻልና ከትንሽ ነገር ተነስቶ ትልልቅ ስኬቶችን ማግኘት እንደሚቻል ያሳያል። ቺፖሎ በቅርቡ ኦሽኒ ግሎባል ለተሰኘ ውቅያኖስን የማጽዳት ስራ ላይ የተሰማራ ድርጅት የ10 ሺህ ዶላር ድጋፍ አድርጎ ነበር። የኦሽን ግሎባል ድርጅት መስራችና ዳይሬክተር የሆኑት ሊያ ደ አሪዮል ይህ ትልቅ እርዳታ እንደሆነ ይገልጻሉ። ኦን አቨርጅ አ ፕላስቲክ አይተም፣ የፕላስቲክ ቆሻሻ ለመበስበስ በአማካኝ ከአምስት መቶ እስከ አንድ ሺህ ዓመታት ጊዜ ይወስዳል። ስለዚህ እንደ ቺፕ ኦሎ የመሳሰሉ ድርጅቶች ይህን ፕላስቲክ ወደ ጥቅም ላይ እንዲውሉ ማድረጋቸው በጣም ጠቃሚ ነገር ነው። በባህርና ውቅያኖስ ውስጥ የሚጣሉ ጎጂ ፕላስቲኮች መጠን በአደገኛ ሁኔታ እየጨመረ ነው። ከዓለም አቀፉ የደረቅ ቆሻሻ ማህበር የተገኘው መረጃ እንደሚያመለክተውም ከነዚህ የፕላስቲክ ቆሻሻዎች ሰባ ከመቶ የሚሆኑት አንድ ጊዜ ብቻ ጥቅም ላይ ውለው የሚጣሉ ፕላስቲኮችና የተጣሉ የአሳ ማስገሪያዎች ናቸው። በመሆኑም በርካታ ድርጅቶች ፊታቸውን ወደ እነዚህ ስጋቶች እያዞሩ ነው። ለምሳሌ ታዋቂው የአዲዳስ ድርጅት የጫማ ማሰሪያ ክሮቹን ከነዚህ ፕላስቲኮች ማምረት ጀምሯል። በቀጣይ የሚሰሩ ኤስዩቪ የተሰኙ መኪናዎች ውስጥ የሚነጠፉት ንጣፎችም የተሰሩት ከውቅያኖሶች ውስጥ በወጡ ማስገሪያዎችና ፕላስቲኮች ነው። ቺፕ ኦሎም በዚህ ረገድ የራሱን ትንሽ አስተዋጽኦ እያደረገ በመሆኑ ትልቅ ደስታ እንደሚሰማው ክራምዛር ይገልጻሉ። የምንሸጠው ዳግም ጥቅም ላይ በዋሉ የአሳ ማስገሪያዎች የተሰራ ምርት ባይሆንም እንኳን ስለ ውቅያኖስ ብክለት በቂ መረጃ እያሰራጨን ነው። ስለዚህ ቢያንስ ሌሎች ድርጅቶች ስለዚህ ጉዳይ እንዲያስቡና የተጣሉ ፕላስቲኮችን በድጋሚ ጥቅም ላይ በማዋል የሚሰሩ ምርቶች ላይ ትኩረታቸውን እንዲያደርጉ እያበረታታን ነው ማለት ነው። በጁሊ ታቦ ለተጠናከረው ዘገባ ስመኝሽ የቆየ ከፌርፋክስ ቨርጂኒያ። ቁጥራችሁን ስላመሻችሁ በእጅጉ እናመሰግናለን። ሀብታሙ ስዩም በመስተንግደው፣ ኤልያስ አስማረ በቅንብሩ አብረናችሁ ነበር። የነገ ሰው ይበለን። መልካም ምሽት።